መዝናኛ ወጣቱ አርቲስት አብዲ ኑሬሳ ወደ ሙዚቃው አለም የገባው በመጀመሪያ አርቲስት አሊ ቢራን አግኝቶ እንደሆነ እንዲህ ይገልጻል። ሚኒሶታ ቱ ታውዘንድ ዋን ላይ አሊ ቢራ ቢራ ፋውንዴሽን የሚባል ፋውንዴሽን ነበረው እና እና እዛ ላይ ሚኒሶታ ተጋብዘን ሄደን ግማሹ ቀልዳል ዘፈንም አለ ምናምንም በዛው መሀል ዘፈን ሲዘፍን አሊድራ ከሩቅ ሰምቶኝ መጣና፣ እሱ እኛ ጋር የሚደርስ ሰዓት እኔ መስፈን አቁም ያለው፣ ሌላ ሰው ቅልድ ያወራል እዚ ጋር። አሁን ሲዘፍን የነበረው ሰው ማን ነው አለ ሲል ጊዜ አብዲ ነው ሲሉት፣ ድምፅን ከሩቅ ሰምቼ ነው የመጣሁት። ጥሩ ድምፅ አለ፣ የራስ የሆነ ማንንም የማይመስል ጥሩ ከለር ያለው ድምፅ አለህና፣ መስፈን የምትፈልግ ከሆነ የምትወድ ከሆነ ቀጥል፣ በዚህ ያለኝ። ኦኬ እኔ ደግሞ ያው አሊድራ ማለት እንግዲህ ንጉስ ነው። ይዘፈታል ይገዛል። እንደዛ ላይ ማለት የሆነ ነገር አለ ማለት ነው ብዬ ወደ ዲሲ ስመለስ በቃ ጀመርኩ ማለት ነው፣ ወደዚህ ነገር ውስጥ ወደ መግባት። አብዲን ማንም በለው፣ እኔ ያው እንደ ጀመርከው አንተ፣ አብዲን ኑበሳ እባላለሁ። የተወለድኩት ምዕራብ ሸዋ ጀልዱ የምትባል ከተማ አለች፣ እዛ አካባቢ ጃኖ የምትባል መንደር አለች፣ እዛ ነው የተወለድኩት። እዛ ተወልጄ ሶስት ወር ሲሞላኝ ፋሚሊዎቼ አይ ቲንክ ዲቪ ደረሳቸው። ወደ ሸገር ለመሄድ አያቴ ሸገር ነው የሚላት አዲስ አበባ ነው። በቃ ከዛ ያው እኔ በሶስት ወር ወደ ደጃች ውቤ የምትባል የአራዶቹ መንደር እዛ ሄድኩ፣ በሶስት ወር እዛ ነው። ከዛ ጀምሮ ነው እንግዲህ አዲስ አበባ እድገቴ ያን ይመስላል ማለት ነው። ዘፈን ይገርመሃል፣ ከልጅነት ጀምሮ ታናሽ ወንድሜ ያለ ያሬድ ይባላል። እሱ አሁን አክቹዋሊ በአንድ ውስጥ ሳክስፎን ይጫወታል። እኔ ሞር ጭፈራ ውዝዋዜ ነገር እችላለሁ። አሁንም እችላለሁ። በፊት በልጅነትም ጀምሮ ግን መድረኩን ሳገኝ ሞክር ነበር። በደንብ ይጫወት ነበር። እና ያው ከልጅነት ጀምሮ ውስጥ ያለ አባቴ በጣም የድሮ ዘፈኖችን ምናምን ይገዛል እና እሱ ደግሞ ቤት ይዞ ሲመጣ እኔ በሶስተኛው ቀን ከአዲስ ከወጣ ዘፈን ጋር አብሬ ዘፈን ነው። በብዛት እንደዛ ነበረ። ያው ልጅነቴን ያሳለፍኩት። ከቤተሰባችሁ ውስጥ እንዴ ነው ዘፈን የሚሞካክር ሰው ነበረ እንዴ? እናቴ ደግሞ በጣም ውዝዋዜ ምናምን ላይ ጎበዝ ነች። አባቴ ግን ከመግዛት በስተቀር አንድ ቀን በህይወቱ ሲንቀሳቀስ አቅም ብዙም ያው ወደ ሙዚቃው ሚያንድንገባ ምናምን ብዙ ፍላጎትም የለውም። እንዴት ነው አሁን ወደ ቋንቋ ልምጣና፣ ስንት ቋንቋ ነው የምትችለው? የሚባለ ሁለቱ ብቻ ነው የምችለው ኦሮምኛና አማርኛ። እንግሊዝኛውን ቅርብ ነው ዘ ወይ አሚን ያው እንደው ከሀገር ቤት ቋንቋ ነው እንጂ እንግሊዝኛውን ያው እንግዲህ ትንተባተባለ ተወሰነ። አብዲ፣ እንደው ያኔ የምታደንቃቸው ዘፋኞች ነበሩ ለአንተ ሞዴል የሆኑ? ልጆኝ እንዳልኩ አባቴ የተለያዩ ሙዚቃዎችን ሲገዛ ስለነበረ አሊ ቢራና አብተው፣ ሙሉቀን መለሰ፣ ቴድሮስ ታደሰ፣ ጥላሁን ገሰሰ እነ ጸጋዬ ዳንደና እንደና ዘሪሁን ብዙዎቹ ኢንፍሉዌንሳ አድርገውኛል አለኝ። ግን ያው ጸጋዬ ዳንደና ድምፁ በጣም ይስበኛል። ይሄ ቋንቋውንም ለመልመድ ታገል ስለነበረ ሞር ወደ ኦሮምኛ ወደ መስማቱ አማርኛውን ያው ስለምችለው መስል በደንብ ኦሮምኛ ወደ መስማቱ ማዘነበል ነበር የተወሰነ። እና ኦሮምኛ መልመድም አዲስ አበባ ቁጭ ብሎ በጣም አስቸጋሪ ነው። ምክንያቱም በልጅነትህ ነው የመጣው አዎ እንዴ በጣም በጣም ኦሮምኛ አዲስ አበባ ያው እንግዲህ እንደምታውቀው ቤት ካልሆነ ውጪ ኦሮምኛ የለም። እኔ ግን እድለኛ ነበሩክ። ትምህርት ቤት ሲዘጋ ክረምት ወደ አያቶቼ ጋር ሄድ ነበር፣ ወደ ገጠር ብቻ። በዚህ ግርግር መሀል፣ በዚህ ሰጣ ገባ መሀል ያው ኦሮምኛውን ማስተር ለማድረግ ሞክሬያለሁ። ለምሳሌ አንድ ሰው አፉን መጀመሪያ በኦሮምኛ ካልፈታ የሚያስቸግሩ ቃላቶች አሉ። ብዙ ሰው እንዳልከው አዲስ አበባ ተወልዶ ኦሮምኛ የለመደ ዳዳ ለማለት ወይ ደግሞ ዳባ ለማለት ይከብደዋል። ዳባ ነው የሚሉት በብዛት። እኔ ግን እሷን በደንብ ችያታለሁ። ወደ ዘፈን እንምጣ እና እንዴት ነው፣ ካሴቶች አውጥተሃል? አዎ አንድ አልበም አለኝ። ፈረንጆች አቆጣጠር ቱ ታውዘንድ ናይን ላይ ነው ያወጣሁት። ኦሮምኛ በማያዳምጡ ሰዎችን በጣም የሚወደድ አንድ ስፔሻሊ አየላለቱ የሚል አንድ ክሊፕ አለኝ፣ ዘፈን ነው። እስቲ ወደ ዘፈኑ እንመለስና የዘፈኑን ትርጉምና ደግሞ ከትርጉሙ በኋላ ብታንጎራጉርልኝ እንደሆነ ለመግቢያ ያል የዘፈኑ ትርጉም። ዘፈኑ በኦሮምኛ አርሽ አየላለቱ ይላል። አየላለቱ ማለት ቀጥታ ትርጉም ይሄ ጥቅሙን ብቻ የሚፈልግ እስኪ ዜማውን ደግሞ ትንሽ መልልኝ። ከንገራ አኮ ረቢናን ኖእዋቱ እናሙማ አኮ ትሸነጃለቱ Kan dhabee ittiin alaala abbaa gaarii shaggaa ariitu jiinsi kabaatu. Raabbi guddaa noofsa nafa baay'isu. በአድማጭን በኩል አንዱን ብቻ ነው በጣም ጎልቶ የነገርከኝና፣ እንዴት ነው ሌሎቹን ታስታውሳቸዋለህ? አዎ በደንብ ላይ አስታውሳቸዋለሁ። ኦፍኮርስ። ሌላ አቋርጠህና፣ እስቲ ምን የሚባለው አንዱን እስቲ ንገረኝ። አንዱ አሁን ወላርጋኒ ነውሎ የሚል የሚባ የሚል አዳርስት ያለው አለ። ወላርጋኒ ነውሎ መገናኘታችን አይቀርም ነው የሚለው። ብራንበሪቴ ምግሪ ደራሬ ጆቢ ቀመቲ ኮባአተፌናንንጀዲን በሪሴ ንቡፎ አከላት Galaa nanuu gidduu jiraa ya shaggee lalleen komatin bakka iyyoo buddeen ahiiraa jarjar ta'ee abdiin kutatin gaafaas hin jedhee wadaas hin galu garuu nan dhuunfaa ya wal argaa nin oolu. እንደስ የገጠመኞች እንደሞ እስኪ ንገረኝ። ብዙ ገጠመኝ የለኝም። አንድ ጊዜ ቺካጎ ሰርግ ልሰራ ሄጄ ወደ አዳራሽ ገና ያው ሰው ሳይመጣ ያው ሳውንድ ቼክ ማድረግ አለብን፣ መዘጋጀት አለብን ስገባ የሆነ ሰውዬ በር ላይ ያገኘኝና በጣም ነው ሞድህ በጣም ብሎ በቃ ተቀብሎኝ ጭው ብድግ ብሎ አዳራሹ አስገብቶኝ እንደውም ይሄን ነገር ነርግስ ነው አንተ ቁጭ በል ምናምን ብሎኝ በጣም ተኪያ አድርጎኝ። ከዛ በኋላ ፕሮግራሙ ተጀመረ። የባሌ ዘፈን እየዘፈንኩኝ እኔ የማውቀው ግጥም የተወሰነ ነው፣ እና ያንን ግጥም ጨረሱ ከጎኔ አንዴት ሴት ቆማ ትዘፍናለች። በጣም ስሜት ውስጥ ገብታለች። ድምጿም ጥሩ ነው። እኔ ግጥሙ እያለቀብኝ ነው። ማይኩን አቀበልኳት ማለት ነው። ከእኔ ጎን ነው የቆመችው እና ማይኩን ተቀበላኝ። እሷም ያው ስሜት ውስጥ ነበረች። መዝፈን ጀመረች። እኔ ያጨበጨብኩኝ በእሷ ጋር እንደ ተቀባይ ምናምን ስም ከኋላ የሆነ ሰው ይመጣና በእርግጫ ይመታኛል ማለት ነው። እኔ አላሰብኩም በቃ አላለም የሆነ ሰው ሲጨፍር አንዳንድ ጊዜ ጭፈራ ላይ የምትገጨው ነገር እንደዛ ነው ብዬ ስል የሆነ ብቻ ዞር ስል ሰውዬው እንደገና ሊመታኝ ሲል ከኋላ ልጆች ይዘውት የሆነ እንደ ግርግር ነገር ተፈጠረ ማለት ነው። ለምን አልገባኝም። ለምን እንደሆነ አልገባኝም እና ሰውየው ቅድም ስገባ እኮ ጥፍ ዘርጋ ቁጭ ብድግ ሲልኝ የነበረ ሰው ነው። ይህ ሰውዬ የምነካው ልጆቹ እንዲ ምንድን ነው ምን ሆነሃል? ማልታት የምና ምንትል ለካ ልጅቷ የምትዘፍነው የእሱ ሚስት ነች። አላውቅም ማለት ያው፣ በቃ እሺ፣ ኦዲየንስ ውስጥ ነው ያለችው። የጨፈረች ነው ከጎኔ ነች። ዘፍኜ ዘፍኜ የምችለውን ያህል ግጥሙ ሲል እሷ ደግሞ የዛው አካባቢ ስለሆነች በደንብ ጥሩ ጥሩ ግጥሞችን ትላለች፣ ታውቃለች። ሰጠዋት። ሰርጉ ቆመ። ተወሰነ ጊዜ ልጆቹ ደግሞ ሰውየውን በቃ አላለም። ትንሽ ሊያጠቁ ምናምን ፈለጉ ጎረምሶች። አይ ሴድ መሀል ገብቼ እንኳን ያው ይገባኛል፣ ባለቤቱ ነኝ። ሌላ ነገር ሰው ሊያስብ ይችላል ምናምንና ትንሽ ካለፈ በኋላ ፈኒ ሰዎች የሚያስግ ነገር አልነበረም። አብዛኛዎቹ ዘፈኖቹ ግጥሞቹም ሆኑ ዜማዎቹ የራሱ ናቸው። እቤት ውስጥ ሲውል ኪቦርድ ይጫወታል። ድራምና እና ቦክስ ጊታር አይችልም እንጂ ቢችላቸው ደስ እንደሚለው ገልጾልኛል። አርሲ፣ ከምሴ፣ ወለጋ፣ ቦረና፣ ሸዋ፣ ሀረርጌና ሌሎቹንም ያካተተ ባህላዊ የኦሮምኛ ዘፈኖችን በአልበሙ አካትቷል። ከወጣቱ ዘፋኝ ከአርቲስት አብዲኑሬሳ ጋር ለነበረን ቆይታ በአድማጮቻችን ስም ምስጋናዬን አቀርባለሁ።